The voice of a man. ዛሬ ተመርቆ የሙከራ አገልግሎት መስጠት በይፋ የጀመረው የኢትዮ ጅቡቲ የባቡር መስመር ከጅቡቲ አዲስ አበባ ለመድረስ ይወስድ የነበረውን ጊዜ ወደ አስር ሰዓት ማውረዱ ተገልጿል። ሶስት ነጥብ አምስት ቢሊዮን ዶላር በዛሬ ምንዛሪ ከተሰላ ከሰባ ሰባት ቢሊዮን ብር በላይ የወጣበት የኢትዮ ጅቡቲ ፕሮጀክት የ750 ኪሎ ሜትር ርዝመት ያለው መሆኑ ተዘግቧል። አራት ዓመት የዘለቀው የኢትዮ ጅቡቲ የባቡር መስመር መዘርጋት ስራ ተጠናቆ የተመረቀበት ስነ ስርዓት የተከናወነው አዲስ አበባ ላይ ነው። የፕሮጀክቱን ግንባታ ያከናወኑት ቻይናውያን ተቋራጮች ሲሆኑ የቻይናን የዛሬ ደረጃዎች ያሟላና መስመሩ ሙሉ አገልግሎት የሚሰጠው በኤሌክትሪክ ኃይል መሆኑ ታውቋል። ፕሮጀክቱ ኢትዮጵያን ወደ ባለመካከለኛ ገቢ ሀገርነት ለማሸጋገር ለተያዘው የመንግስታቸው እቅድ መሳካት ሰፊ ድርሻ እንዳለው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በምረቃው ስነስርዓት ላይ አመልክተዋል። በዚሁ ስነስርዓት ላይ የተገኙት የጅቡቲ ፕሬዚደንት ኢስማኤል ኦማር ጌሌ ለቻይናው ሲሲ ቲቪ በሰጡት ቃል ፕሮጀክቱ ለአፍሪካ ቻይና ትብብር የማዕዘን ደንጊያ መሆኑን ገልጸዋል። ዊ አር ቬሪ ቬሪ ቬሪ ፕራውድ ኦፍ ዘ ሪሌሽንስ ቢትዊን ቻይና ኢትዮጵያ ኤንድ ጅቡቲ አወር ትሪ ካንትሪስ አር ቬሪ ዌል ሊንክድ በቻይና በኢትዮጵያና በጅቡቲ መካከል ባለው ግንኙነት በጣም በጣም በጣም እንኮራለን ሶስቱ ሀገሮቻችን በጥሩ ሁኔታ ተሳስረዋል። እናም ለቻይና መዋዕለ ነዋይ፣ ለቻይና ድጋፍ፣ ለቻይና ወዳጅነት ከፍተኛ ምስጋናለን በጣም በጣም እናመሰግናለን። ይህ ለአፍሪካና ለቻይና ግንኙነት የማዕዘን ደንጊያ ነው። በአፍሪካ የመጀመሪያው የኤሌክትሪክ ባቡር ነው። ከጅቡቲ አዲስ አበባ ይወስድ የነበረው ከመቶ ዓመት በፊት በፈረንሳይ የተዘረጋው የባቡር መስመር በርካታ ቀናት ይወስድ እንደነበረ አንዳንድ መገናኛ ብዙሃን ዘግበዋል። አዲሱ የባቡር መስመር የኢትዮጵያን ወጪና ገቢ ሸቀጦችን በማመላለስ ከፍተኛ ትርጉም እንደሚኖረው ባለሥልጣናቱ እየተናገሩ ነው። የኢትዮጵያ ምድር ባቡር ኮርፖሬሽን የኮሚኒኬሽን ሥራ አስኪያጅ ደረጀ ተፈራ ጥቅሙን እንዲህ ዘርዝረዋል። ትራንስ አፍሪካን ሬልዌይ ኔትወርክ የአፍሪካ አቋራጭ የባቡር መረብ አካል ነው። ኢትዮጵያን ከሌሎች አጎራባች አገሮች ጋር ለማገናኘት ዕድል ይከፍታል። የማመላለሻ ወጭና ጊዜንም ይቀንሳል። ከብክለት የጸዳና በታዳሽ ኤነርጂ የሚንቀሳቀስ ነው። በምረቃው ስነ ሥርዓት ላይ የተገኙት የቻይና ብሔራዊ ልማትና የለውጥ ኮሚሽን ሊቀመንበር ቹሻዎሺ የመስመሩን መጪ አስተዋጽኦ ገልጸዋል። መሰረተ ልማትንና የትብብራችንን አድማስን በማስፋት ይህንን ታላቅ የማመላለሻ መስመር ቁልፍ ወደሆነ የምጣኔ ሀብት ቦይነት ለማሸጋገር ከኢትዮጵያ መንግሥት ጋር እየተመካከርን ነው። አዲሱ የባቡር መስመር ለመጪዎቹ ስድስት ወራት በቻይናውያን ሥራ አመራር የሙከራ አገልግሎት እንደሚሰጥ ታውቋል። ፕሮጀክቱ የባህር በር ለሌላት ኢትዮጵያ ምጣኔ ሀብት ከፍተኛ ድጋፍ እንደሚሰጥ እየተገለጸ ነው።